በኢትዮጵያ ሶማሌና በኦሮሚያ ክልል ድንበሮች መካከል በተከሰተው ግጭት ምክንያት ቁጥራቸው በውል ያልታወቀ ሰዎች ከሁለቱም ወገኖች ተገለዋል። ከ55ሺ በላይ ኦሮሞዎች ከቀያቸው እንደተፈናቀሉ ዘገባዎች ያመለክታሉ። የሁለቱ ክልል ርዕሰ መስተዳደሮች ትላንት በሰጡት ጋዜጣዊ መግለጫ ሰላምና መረጋጋትን ለማስፈን ቃል ገብተዋል። የኢትዮጵያ ሶማሊ ርዕሰ መስተዳደር አቶ አብዲ ሙሐመድ ዑመር በሁለቱ ክልል ጸጥታና አመራር ምክንያት ወንድማማች የሆኑ ህዝብ ማጋጨት የለብንም ብለዋል። አመራር ጊዜ አለው። ትናንትናም ከእኛ በፊት የነበረው አመራር ነበሩ። ከኛም ሆኖን የሚመጡ አመራር አሉ። እኛ ግን እንደ አመራር መስራት ያለብን ባለንበት ጊዜ ህዝብ ሰላም ማድረግ እንጂ በተቀመጥነው ስልጣን ላይ ህዝብ ማጋጨት መስራት የለብንም የሚል ነው ያለኝ ማለት። የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ጉዳዩ ከድንበር የዘለለና ያለው አዝማሚያ ለሀገሪቱ አደገኛ መሆኑን ተጠቅሶ የህዝቡ መተሳሰር በምንም መልኩ መበላሸት የለበትም ሲሉ ተደምጧል። እንደ መንግስት እኛ በጊዜ የተገደበ አገልግሎት ነው የምንሰጠው። ለዘላለም የሚኖር መንግስት የለ፣ ነገር ግን ህዝቦች አብሮ ነው ለዘላለም የሚኖሩት። ጊዜ የማይገድበው አብሮነት ነው ያላቸው። ስለዚህ በምንም አይነት መልኩ የህዝባችን አንድነት፣ የህዝባችን መተሳሰር በምንም መልኩ መበላሸት የለበትም። ጠቅላይ ሚኒስትር ሀይለማርያም ደሳለኝ ሁለቱንም ርዕሰ መስተዳደሮች ትናንት እንዳነጋገሯቸው ዘገባዎች ይጠቁማሉ። በዚህም መሰረት በሁለቱም ክልሎች የሚገኙ ዋና ዋና መንገዶች የ የፌዴራል መንግስት የጸጥታ ኃይሎች እንደሚቆጣጠሩ የፌዴራል ፖሊሶች የጦር መሳሪያ እንደሚያስፈቱና ህይወት ባጠፉ የጸጥታ ኃይላት ላይ እርምጃ እንደሚወስድ ሚኒስትሩ ትእዛዝ መስጠታቸውም ተዘግበዋል። የክልሉ መንግስታት የገቡት ቃልና የፌዴራል መንግስት የያዘውን እቅድ እንዴት እንደሚመለከቱት የሰዎችን አስተያየት ተቀብለን ነበር። በአምቦ ዩኒቨርሲቲ ወልሶ ካምፓስ አስተማሪ የሆኑትና የድህረ ገጽ ጸሐፊ መምህር ሲዩም ተሾመ መንግስት ሰላም የማስፈን ግዴታ አለበት ይላሉ። ይሁን እንጂ በኦሮሚያ ክልል ህብረተሰቡ ራሱን ከልዩ ፖሊስ ጥቃት ለመከላከል ከመጣሩ ውጪ የታጠቀ ኃይል እንደሌለ አቶ ስዩም ይናገራሉ። ፖሊሲ ያልታጠቀው የመንግስት አካል ዜጎችን ሰላምና ደህንነት እንዲያስከብር የተሰጠውን የጦር መሳሪያ ተጠቅሞ ነው ዜጎች ላይ ጉዳት እያደረሰ ያለ እና ህግ ማስፈታ ሲባል ማን ነው የምናስፈታ? ጉዳት እያደረሰው አካልን ነው ማስፈታት ያለበት። ጉዳት እያደረሰ ያለው ማን ነው ብለን ስንል ደግሞ በመንግስት እውቅና ተሰጥቶት በመንግስት በጀት ተመድቦለት እየተንቀሳቀሰ ያለ የአንድ ክልል ልዩ ሀይል፣ ያ ክልል ተጠያቂነትና ኃላፊነት በማይሰማው መልኩ ከመንግስት የተሰጠውን ጦር መሳሪያ ተጠቅሞ ዜጎች ላይ ጉዳት እያደረሰ ነው። ያ ሀይል ነው አሁን ተጠያቂነት የሌለበት ከህዝብ የተሰጠውን አደራ ያለ አግባብ የተጠቀመ ያለ ስለሆነ መፍታትና ወይም ቁጥጥር ሊደረግበት የሚገባውም ያ ሀይል ነው፣ መሆን ያለበት የፌደራል ጸጥታ ሀይል። ከመጀመሪያው ጀምሮ አካባቢ ላይ ይገኛሉ የሚሉት ስማቸው እንዳይጠቀስ የጠየቁ አንድ የአዳማ ነዋሪ መከላከያ ከልዩ ፖሊስ ጋር ወግኖ ወረራውን አካሂዷል ሲሉም ለዶቼ ቤሌ ተናግረዋል። ትጥቅ ማስፈታት ከሆነ የታጠቀ ሀይል ከልዩ ፖሊስ ውጭ ሌላ ሀይል የለም ይላሉ እኚህ አስተያየት ሰጪ። የኦሮሚያ ከሆነ መጀመሪያም ጠመንጃም የለውም። በዓመት ሁለት ጊዜ ሁሉ ጠመንጃ የሚያፈቱበት ጊዜ ነበረ። የአካባቢው ገበሬዎች ራሳቸው እንዳይከላከሉ በየአመቱ መሳሪያ እያስፈቱ ነበረ። መሳሪያ አይደለም የአካባቢ ባህላዊ መሳሪያ እንኳ ከአካባቢ ገበሬ እየሰበሰቡ ነው። አይደለም ሌላ መሳሪያ ተፈቅዶለት መያዝ ይቅርና ሌላ መሳሪያ ሊኖረው ይቅርና የአካባቢ ባህላዊ መንጫ የሚባለውን እንኳ ኮ ከገበሬ ስንት አይሱዙ ሙሉ እኮ ሰብስቧል መንግስት። የአለም አቀፉ የሰብአዊ መብት ተሟጋጅ የሂውማን ራይትስ ዋች የአፍሪካ ጉዳዮች ከፍተኛ አጥኚ ፌሊክስ ሆርን ያለው ሁኔታ በጣም አሳሳቢ ነው ካሉ በኋላ መንግስት የዓለም አቀፍ እርዳታ ድርጅት ወደ ቦታው እንዳይገቡ ማድረጉ አንዱ ችግር መሆኑን ለዶችቤሌ ተናግረዋል። የሀገሪቱን ሰብአዊ መብት ኮሚሽን ኃላፊነት በተመለከተ እንዲህ ብለዋል። ይህን ግጭት ኮሚሽኑ ከወራቶች በፊት ጀምሮ መመርመር ነበረበት። ግጭቱ ወደነበረበት ድረስ የመጓዝ ፍቃድና አቅም ነበራቸው። አሁን ምን እንደሚመረምሩም አላውቅም፣ ግን ገለልተኛና ተቀባይነት ያለው ምርመራ እንደሚያደርጉ ተስፋ አደርጋለሁ። ይህ ካልሆነ ግን መንግስት የማይወደውን የዓለም አቀፍ ድርጅቶች ምርመራቸውን ያካሂዳሉ። በፌዴራልም ሆነ በክልል መንግስታት በኩል ጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡ ሲሰጡን ያደረግነው ሙከራ አልተሳካ